የደቡብ ክልልን ሰላምና ጸጥታ ለማረጋገጥ የሕግ የበላይነትንም ለማስከበር አቋም ይዣለሁ ማለቱን የደቡብ ክልል ብልጽግና ፓርቲ ጽፈት ቤት ዛሬ ባወጣው መግለጫ አስታውቀዋል። በክልሉ አመራሮች ላይ የሚቀርበውን የብቃት ጥያቄ ክስ በተመለከተም መለኪያቸው ተግባራቸው ነው። ህዝቡ ቅሬታ ያቀረበባቸውን ግን በአዳዲስ አመራሮች ተክተናል ሁሉንም አመራር ግን ማባረር አንችልም ሲል የክልሉ ብልጽግና ፓርቲ ያወጣውን መግለጫ ጠቅሶ መግለጫውን የተከታተለው ዘጋቢያችን ዮናታን ዘብዲዮስ ባጠናቀረው ዘገባ በየደረጃው ለሚገኙ ለፓርቲው አመራሮች ለተከታታይ አስር ቀናት ሲሰጥ የነበረው ስልጠና መጠናቀቁን ዘግቧል። የክልሉ የብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊና የፓርቲው የፖሊስ ና የርዕዮተ ዓለም ዘርፍ ኃላፊ አቶ አክሉ ታደሰን በክልሉ በተለያዩ ማዕከላት ለተከታታይ አስር ቀናት ሲሰጥ የነበረው የፓርቲው አመራሮች የስልትና የፖሊስ ስልጠና መጠናቀቁን ተከትሎ ዛሬ ለጋዜጠኞች በሰጡት መግለጫ በክልሉ ዜጎች በሰላም መኖር እንዲችሉና የሕግ የበላይነትን ለማስከበር አመራሮች ተመሳሳይ አቋም መያዛቸውን ተናግረዋል። ነግዶ ሰርቶ በሰላም ወጥቶ የሚገባው ሰላም ሲኖር ነው። ሕግ ሲከበር ነው፣ ስርዓት ሲከበር ነው መምህሩ የሚያስተምረው፣ አርሶ አደሩ አዝመራውን የሚሰበስበው፣ ተማሪው የሚማረው ሕግ ሲኖር ነው፣ ስርዓት ሲከበር ነው። እዚህም እዚያም የጎበዝ አለቃ በሚፈነጭበት ሁኔታ ውስጥ ሀገርን በአግባቡ መምራት አይቻልም። ይሄ በጣም ክሊርሊ አቋም የያዝንበት ጉዳይ ነው። ባለፉት ጊዜያቶች ለውጦች መጥተዋል፣ በሀገር ደረጃም በክልልም ይሄንን አጠናክረን እንቀጥላለን ማለት ነው። ስለዚህ ይሄንን ማድረግ የማይችል ሕግና ስርዓትን ማስከበር የማይችል አመራር አመራሩ ነው መቀጠል ይቸግረዋል፣ የሚል አቋም ይዘናል ማለት ነው። በዚህ ረገድ ደግሞ የህዝቡ ድጋፍ በተለያየ መንገድ ቼክ አድርገናል። ከህዝባችን ጋር ተወይተናል። ከምንገምተው በላይ ነው። ህዝቡ ሰላም እንዲሆን ይፈልጋል። አገራዊ ለውጥ በተመለከተም በአመራሩ ዘንድ የነበረው የአተያይ ብዥታም ጠርቷል፣ ያሉት አቶ አክልሉ አመራሮች የተግባርና የሀሳብ አንድነት ፈጥሯል በማለት ተናግሯል። ግልጽና የተለያዩ ይዘት ያላቸው ሀሳቦች በነፃነት ቀርበው ውይይት እንደተደረገባቸውም ተናግሯል። በመግለጫቸው የለውጥ ፍኖተ ካርታ ያሉት የመደመር ሂሳብና መዳረሻው ነው ያሉትንም ብልጽግና ለማሳካት መሰራት ባለባቸው ጉዳዮች ላይ ከስምምነት ላይ ደርሰናል ያሉት ኃላፊው አገራዊ አስተሳሰብ እንዲዳብር ልዩነት በሚያጎሉ እይታዎችና በአንድነት መካከል ፈር ለቆ የቆየውን ሚዛን ለማስተካከልም ምክክር መደረጉንም ተናግሯል። በሀገራችን ውስጥ ለውጥ እንዲመጣ ካደረጉ ጉዳዮች መካከል ባለፉት ሶስት አስርት ዓመታት በሚጠጋ ጊዜ ያደረግነው ጉዞ ላይ ብሔራዊ ማንነት እና የብዝሀነት አስተሳሰብ ፕላስ ሀገራዊ ማንነት በብዝሃነት ውስጥ ያለን አንድነት የማጠናከር ጉዞ ሚዛን ጠብቆ አልሄደም የሚል ቦልድ ግምገማ አለን። ስለዚህ አንዱ ብልጽግና የሚያስተካክለው ጉዳይ ይህንን ነው ማለት ነው። ሀገራችን የብዝሃነት ሀገር ነች፣ ምንም ጥርጥር የለው። በብዝሃነት ውስጥ ግን ብዝሃነትን የሚያስተሳስር እጅግ በጣም በርካታ አንድ የሚያደርጉን ጉዳዮች አሉ። ስለዚህ በመጣንበት ጉዞ የተዘመሩ አብዛኛው መዝሙሮች ልዩነቶቹ ላይ ጎላ ባለመንገድ ጥሩ ተደርገው የተከሸኑ መዝሙሮች ናቸው። በምንም ታምር ሊታለፍ የማይችል እና ተመሳሳይ ትኩረት ሊያገኝ የሚገባ ደግሞ የአንድነት አሳሰብ የአንድነት ስፒሪት ያለን ደግሞ ሕዝቦች መሆናችን ደግሞ ሊክድ የሚችል አካሄድ የትም እንደማይደርሰን ገምግመናል ማለት ነው። ስለዚህ ይህንን ሊቀርፍ የሚችል የሀገራዊ አንድነት መንፈስ የሀገር አስተሳሰብ መንፈስ የሚዳብርበት ሆኖ አልፏል ማለት ነው። በሰልጣኝ ውስጥ በተለያየ ጊዜ በክልሉ አመራሮች ላይ የአመዳደብ ሁኔታና የአፈጻጸም ብቃት በተመለከተ ለሚቀርባቸው ክስም በአመራሮች ላይ ለሚወሰደው እርምጃ መለኪያው ተግባር ነው። ህዝቡ ቅሬታ ያቀረቡባቸውን በአዲስ አመራሮች ተክተናቸዋል፣ ግን ሁሉንም አመራር ከኃላፊነት ማባረር መፍትሄ አይሆንም ብሏል። ወደዚህ ለውጥ ከተገባ በኋላ በክልሉ ውስጥ ያለ አመራር አንዳንዱ አካባቢ 85 በመቶ አንዳንዱ አካባቢ ዘጠና በመቶ በጣም ያነሱ አካባቢዎች ሰባ አምስት በመቶ አካባቢ አመራር አዲስ አመራር ነው ያለው። ስለዚህ በዚህ ሂደት ውስጥ ህብረተሰቡ ቅሬታ ያነሳባቸው የነበሩ በርካታ አመራሮች ወጥተዋል። በአንጻሩ የተሻሉ ናቸው ተብሎ የሚታሰቡ አመራሮች ወደ መዋቅር ገብተዋል። እዚህ ጋር ግን የሚቀሩ ጉዳዮች ይኖራሉ። አንድ አዲስ የገባውን ማመራር በልምድም በእውቀትም እየዳበረ ሜዳ ያለበት በተግባር መፈተሽ ይኖርበታል። እስከዛ ድረስ አዲሱ ማመራር አካባቢ የሚኖር ክፍተት እንዳለ ሊታወቅ ይገባል ማለት ነው። ችግር ያለበት ደግሞ ይወጣል፣ አዲስ ይገባል። አዲስ የገባውም ደግሞ በጣም እየፈጠነ ያለው የብልጽግና ባቡር መመጠን የሚችል ፍጥነት ያለው ይቀጥላል። ያንን ያልቻለ ደግሞ እሱም እየተራገፈ ይሄዳል ማለት ነው። ስለዚህ በዚህ መንገድ ነው እየተካሄደ ያለው። ከአመራር አንጻር በክልል ደረጃ በከፍተኛ አመራር ደረጃ በበላይ አመራር ደረጃ አዳዲስ ወጣቶች እየገቡ ነው ማለት ነው። ከነባሩም ውስጥ የተሻሉ የሚባሉ ይቀጥላሉ ማለት ነው። እየቀጠሉ ነው የሚገኙት። እዛም ውስጥ ከቀጠሉም ውስጥ አዲስ ከገቡትም ውስጥ ችግር ያለበት እየታየ ይሄዳል ማለት ነው። አመራርን በሚመለከት የምንሄድበት መንገድ ይሄ ነው። ከዚህ ውጭ የግለሰብ ፍላጎቶች በአሳሰብ ደረጃ አመራር ተጠራርጎ ካልወጣ ደግሞ ሊስተካከል አይችልም ተብሎ ደግሞ የሚታሰቡ አስተሳሰቦችም እንዳሉ ማወቅ ይፈልጋል ማለት ነው። ዞሮ ዞሮ ሪፎርሙ አንዱ የተደረገው ከላይ ጀምሮ ከሀገር መሪ ጀምሮ ሪፎርሙ አንዱ የተደረገውና ያስፈለገው አመራር ላይ ነው። በጸጥታ መታወክ ምክንያት ስልጠናውን ያልጀምሮ የምዕራብ ዞኖች የአካባቢ ሰላም ሲረጋገጥ እንደሚቀጥሉ የገለጡት ኃላፊው ለ12260 አመራሮች በተለያዩ ማዕከላት ሲሰጥ የነበረው ስልጠና መጠናቀቁም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም